ስፖርት። ጤና ይስጥልኝ አድማጮች፣ የስፖርት ጥንቅራችን ይዘን ቀርበናል። በካፍ እገዳ የተጣለበት የአዲስ አበባ ስታዲየም በርካታ እድሳቶች ቢደረጉለትም ሙሉ ለሙሉ አልተጠናቀቀም። አዲስ የተገጠሙት የስታዲየሙ ወንበሮች ባለፈው ሳምንት ከሌሶቶ ጋር በነበረው የወዳጅነት ግጥሚያ ባዶ ነበሩ። ለመሆኑ ደጋፊዎች ስታዲየም ውስጥ ለምን እንዲታደሙ አልተደረገም? እድሳቱስ ምን ይመስላል? በስታዲየሙ ታድሞ ከነበረ የስፖርት ጋዜጠኛ ጋር ቃለመጠይቅ አድርገናል። በ13ኛው የአፍሪቃ ጨዋታዎች ስምንተኛ ደረጃን ይዞ ያጠናቀቀው የኢትዮጵያ አትሌቲክስ ቡድን ዛሬ ማምሻውን ወደ አዲስ አበባ እንደሚመለስ ተገልጧል። የጀርመን ብሔራዊ የእግር ኳስ ቡድን በቡድኑ ታሪክ እጅግ ፈጣን በተባለ ግብ የፈረንሳይ አቻውን አሸንፏል። ኢትዮጵያውያን በሳምንቱ መጨረሻ ቀናት በተለያዩ የዓለማት ሀገራት በተደረጉ የሩጫ ውድድሮች ላይ አሸንፏል። በቅድሚያም አትሌቲክስ ጋና አክራ ውስጥ በተከናወነው የመላው አፍሪቃ ጨዋታዎች ተሳትፎ የስምንተኛ ደረጃ ያገኘው ኢትዮጵያ ቡድን ልኡክ ዛሬ ማምሻውን አዲስ አበባ እንደሚገባ ተዘገበ። በውድድሩ የኢትዮጵያ ቡድን ዘጠኝ የወርቅ፣ 8 የብር አምስት በድምሩ 22 ሜዳሊያዎችን አግኝቷል። ሞሪሽስ በ ኬንያ በ8 እንዲሁም ኤርትራ በሜዳሊያ ኢትዮጵያን ተከትለው ከዘጠነኛ እስከ አስረኛ ያለውን ደረጃ ይዟል። በአጠቃላይ የሜዳሊያ ብዛት አንደኛ የወጣቸው ግብፅን የሚስተካከላት ግን አልተገኘም። ግብፅ በአጠቃላይ 192 ሜዳሊያዎችን ስትሰበስብ 103ቱ የወርቅ ናቸው። ቀሪዎቹ 47 የብርና 42 የነሐስ። ኢትዮጵያውያን አትሌቶች በሳምንቱ የመጨረሻ ቀናት በተለያዩ የዓለማት ሀገራት የተደረጉ የሩጫ ውድድሮች ላይ አሸናፊ ሆኗል። ትናንት የቻይና ውዢ ከተማ ውስጥ በተካሄደው የማራቶን ውድድር አትሌት ታዱ አባተ ቀዳሚ በመሆን አሸንፏል። ታዱ ርቀቱ ለማጠናቀቅ ሁለት ሰዓት ከ6 ደቂቃ ከ18 ሰከንድ ወስዶበታል። በውድድሩ ሌላኛው ኢትዮጵያዊ አትሌት አባይ አለሙ ሁለት ሰዓት ከ6 ደቂቃ ከ50 ሰከንድ በሆነ ጊዜ ሁለተኛ ሆኗል። ኬንያዊው ኒኮላስ ኪሪዋ ደግሞ ሶስተኛ ደረጃን ይዞ አጠናቋል። በውድድሩ በሴቶች ዘርፍ ኬንያዊቷ ቬሮኒካ ኒጄሪ ማይና ሁለት ሰዓት ከ24 ደቂቃ ከ46 ሰከንድ በመሮጥ አሸንፋለች። ሌላኛዋ የቻይና ከተማ ቼንጉድ ባስተናገደችው የማራቶን ውድድር ኢትዮጵያውያን አትሌቶች አንደኛና ሁለተኛ በመሆ መሆን ተከታትለው ገብቷል። ውድድሩን ያሸነፈው ፈቃዱ መርጋ በሁለት ሰዓት ከ16 ደቂቃ ከ9 ሰከንድ በመሮጥ ነው። አትሌት በለጠ መኮንን ደግሞ ሁለተኛ ወጥቷል። እግር ኳስ የአዲስ አበባ ስታዲየም ሙሉ ለሙሉ አልተጠናቀቀም። ዓለም አቀፍ መስፈርቶችን አላሟላም በሚል ጨዋታዎችን እንዳያካሄድ በካፍ ታግዶ የነበረው የአዲስ አበባ ስታዲየም ላለፉት ሶስት ዓመታት በእድሳት ላይ ቆይቷል። የዓለም አቀፍና አህጉራዊ ውድድሮችን ለማስተናገድ ብቁ እንዲሆን ለማስቻል ስራዎች መሰራታቸውን የኢፌዴሪ የባህልና ስፖርት ሚኒስቴር ጠቁሟል። በአሁኑ ወቅት የስታዲየሙ እድሳት 97 በመቶ ላይም ይገኛል ብሏል ቀሪ ስራዎችን ለማጠናቀቅ ጥቂት ወራት ብቻ እንደሚፈጅም ተጠቁሟል። የስፖርት ጋዜጠኛው ምና ታደለ የኢትዮጵያ ብሔራዊ የእግር ኳስ ቡድን ከሌሶቶ ጋር ባደረገው የወዳጅነት ጨዋታ መጀመሪያ ሁለት ለአንድ ተሸንፎ በመልሱ ጨዋታ ሁለት ለአንድ ሲያሸንፍ አዲስ አበባ ስታዲየም በመገኘት ጨዋታውንም የስታዲየሙንም ይዞታ ተመልክቷል። ጨዋታ ተደርጎበታል። ልክ ነው። የኢትዮጵያ የአዲስ አበባ ስታዲየም የኢትዮጵያ ብሔራዊ ቡድን ሁለት ጨዋታዎችን ከሌሶቶ ጋር ሲያደርግ ሀሙስና እሁድ ተደርጎበታል። ሁለቱም ጨዋታዎች የፊፋ እውቅና ያላቸው የወዳጅነት ጨዋታዎች ናቸው እንጂ ስታዲየሙ በፊፋ ወይም በካፍ ለኢንተርናሽናል ጨዋታዎች ብቁ ነው የሚል የፊፋ እውቅና ያለው ስታዲየም አይደለም። አሁንም ድረስ እንግዲህ ፊፋ ምን ጠይቆ ነበረ? ምንስ ይመስላል የሚለውን አንተ የታዘብከውን ነገር እመለስበታለሁ። ከዚያ በፊት ግን ጨዋታውን እንደው አጠር አድርገህ ሁለቱንም ጨዋታዎች ተከታትላል ብዬ እገምታለሁ። ጨዋታውን በተመለከተ የኢትዮጵያ ብሔራዊ ቡድን አቋሙ ምን ይመስላል? ወደ ስቴዲየሙ እንመለሳለን። ያው የኢትዮጵያ ብሔራዊ ቡድን በሁለቱ ጨዋታዎች ብዙ ክፍተቶች እንዳሉበት ነው የታየው። በተለይ በመጀመሪያው ጨዋታ የመጀመሪያው አጋማሽ ላይ እጅግ ሙከራዎችን ለማድረግ የሚቸገር ከራሱ ሜዳ ክፍል መስርቶ መውጣት የሚቸገር በተጋጣሚው ብዙ ብልጫዎች የሚወሰድበት እና በጨዋታ መካከል ነገሮችን ለመቀየር የሚያደርገው ሂደት ወይም ጥረት እጅግ ደካማ የሆነ ብሔራዊ ቡድን ሆኖ ነው የቀረበው። በሁለተኛው አጋማሽ የተሻለ እንቅስቃሴ በአንጻራዊነት አድርጎ ነበር። በሁለተኛውም ጨዋታ እንደዚሁ ክፍተቶች ያሉበት ብሔራዊ ቡድን መሆኑን ተመልክተናል። ተስፋ ሰጪ ነገር አልተመለከትንበትም። በሁለቱም ጨዋታ ከብሔራዊ ቡድን ነው። ለምንድን ነው ባዶ የነበረው ስቴዲየሙ? በአጠቃላይ ሰው አልነበረም ከጋዜጠኞች እና ጥቂት እንግዶች በስተቀር። በትክክል ፌዴሬሽኑ የጠቀሰው የኮንስትራክሽኑን የሚያካሄደው ድርጅት ሙሉ ለሙሉ ስራውን አጠናቅቄ ስላልጨረስኩ እንዲሁም አስላ ለባህልና ስፖርት ሚኒስቴር ስላላስረከብኩ የእቃዎች መጥፋት እና መሰበር ሊኖር ስለሚችል ደጋፊዎች እንዳይገኙ የሚል መመሪያ ለፌዴሬሽኑ ወይም ጥያቄ ለፌዴሬሽኑ እንዳቀረበ ነው። በሌላ በኩል ግን የሚነሳው ከመንግስት ጨዋታው በዝግ ስታዲየም የሚካሄድ ውሳኔ ማሳለፉ ተከትሎ ነው የሚሉ ሁለት ሀሳቦች ናቸው የሚሸራሸሩት። በእርግጥ ፌዴሬሽኑ የመጀመሪያውን ሀሳብ ነው እየገለጽ ያለው፣ ግን ከጀርባ ያለው ነገር ነው ተብሎ የተነሳው ግን የደጋፊዎች በአዲስ አበባ ስቴዲየም ጨዋታዎችን እንዲታደሙ አሁን ላይ መንግስት ፈቃድ አለመስጠቱን ነው እስካሁን የሰማነው ነገር ያለው። ስቴዲየሙን ገብተ ተመልክተሃል። የመጫወቻ ሜዳ ሳሩንም አይታል። እኛም ተመልክተናል፣ በቴሌቪዥን ኳስ ያነጥር እንደዚህ ተመልክተናል። መቀመጫዎቹ ተቀይሯሉ በተለያየ መልኩ፣ መልበሻ ክፍሉ የመሳሰለው የመሮጫው መሙ አጠቃላይ ይዘቱን ስትመለከተው ምን ይመስላል? ለውጥ አለ የተባለው ካፍ የጠየቀው ምንድን ነው? ምንስ ተሟልቷል? ምክንያቱም አሁን እድሳቱ ዘጠና ሰባት በመቶ ላይ ይገኛል ብሏል የኢፌዴሪ የባህልና ስፖርት ሚኒስቴር። ያው ለውጦች አሉ። ለምሳሌ የስቴዲየሙ መቀመጫ ወንበሮች ከዚህ በፊት እንደነበሩት አይደለም። አሁን ላይ ታጣፊ ናቸው። ከዚህ በፊት ላይ በተለምዶ ሚስማር ተራ ከማናንሼ ዳፍ ትራክ የሚባሉ ቦታዎች ላይ ያሉት መቀመጫ ያልነበረባቸው ቦታዎች ናቸው። አሁን እነሱ ሙሉ ለሙሉ መቀመጫ ተደርጎባቸዋል። ከዛ ከዛ አንጻር ለውጦች አሉ። የስቴዲየሙ የመልበሻ ክፍል እንዲሰፋ ተደርጓል። የተወሰኑ ክፍሎች የፈረሱ አሉ። የስቴዲየሙ የመልበሻ ክፍል የዳኞች ልብስ መቀየሪያ፣ እንዲሁም የፕሬስ መጠነኛ የሆነ የጋዜጠኛ መሰብሰቢያ አዳራሾች መሰራታቸው መመልከት ይችለናል። የመሮጫ ትራኩ ተነስቷል፣ ሙሉ ለሙሉ ግን እንደገና እንደሚነጠፍ ተገልጿል። ካፍ ያቀረባቸው የመጫወቻ መመዘኛዎች የመጫወቻው ሜዳ መዘመኑን እንዲሁም የስቴዲየሙ የተመልካቾች የሚይዝበት መንገድ፣ ለጋዜጠኞች ምቹ የሆነ ጨዋታዎች የሚያስተላልፉበት እንዲሁም ለዘገባ የሚመቹ ቦታዎችን ማዘጋጀት፣ የተጫዋቾች ልብስ መቀየሪያና የመጸዳጃ ቦታዎቹ መስፋት፣ ለተመልካቾች የሚሆኑ ንጹህ የሆኑ የመጸዳጃ ቤቶች እንዲኖሩ የሚል ነበር። መገምገሚያ ላይ ያስቀምጠው እነሱን ለማሟላት ጥረት ተደርጓል። ያው የካፍ ባለሙያዎች ናቸው ይህንን መመዘኛ አሟልቷል አላሟላም የሚለውን የሚመለከቱት። የመጫወቻ ሜዳው ግን እንደተመለከት ነው፣ አሁንም ብቁ እንዳልሆነ መግለጽ ይቻላል። ሳሩ ኳስ በጣም ያነጥራል፣ ተጫዋቾች በቀላሉ ኳስን ለመቆጣጠር ሲቸገሩ ተመልክተናል። እና አሁን ባለው ሁኔታ መመዘኛውን ያሟላል የሚል ምንም ግምት የለም። ቀሪ የግንባታ ሂደቶችን ከተመለከትን የዚህ የስቴዲየም ወንበር ማንጠፍ የመጸዳጃ ቤቶች ስራን ከተመለከትም ብዙ ላይ ቀር ይችላል። ግን የመጫወቻ ሜዳው ሙሉ ለሙሉ የማይመጥን ከሆነ እና የሚነሳ ከሆነ ሶስት በመቶ ብቻ የስራ አፈጻጸም አለው ብለን መውሰድ የምንችል አይመስለኝም። ስለዚህ የስቴዲየሙን ግንባታ ራሱ ዘጠና በመቶ ነው ሲባል ሙሉ ለሙሉ የመጫወቻ ሜዳው ይመጠናል እያሉ ነው ማለት ነው። ሆኖም ግን ከተመለከትነው ነው አንጻር የመጫወቻ ሜዳ እንደገና መስተካከል ካለበት ከሶስት በመቶ በላይ ቀሪ ስራ እንደሚኖር መገመት እንችላለን። የመሮጫ መሙንም ሳንረሳ ማለት ነው። የጀርመን ብሔራዊ ቡድን በወዳጅነት ግጥሚያ ቅዳሜ ዕለት ፈረንሳይን ሊዮን ውስጥ ማሸነፉ ለቡድኑ መነቃቃት ከፍተኛ አስተዋጽኦ እንደሚኖረው ተገለጠ። ባለፉት ጊዜያት ተደጋጋሚ ሽንፈትን ላስተናገደው ቡድን በእርግጥም ድሉ በራስ መተማመን ለማጎልበት እንደሚረዳው የጀርመን ብሔራዊ ቡድን ዋና አሰልጣኝ ዩሊያን ናግልስማን ተናግሯል። የአሰላለፍ ለውጡን ያሰበበት የቡድናችን መደበኛ አሰልጣኝ ማትስ ቡትግራይት ነው። ለቡድናችን በራስ መተማመን ወሳኝ የሆነ ፍጹም ምርጥ ግብ የብሔራዊ ቡድኑና የሪያል ማድሪድ አማካይ ተጫዋች ቶኒ ክሮስ። የቅዳሜው ድል ጀርመን በቅርቡ በምታዘጋጀው የአውሮፓ እግር ኳስ ፉክክር ላይም አስተዋጽኦ ይኖሯል ብሏል። አንድ ወሳኝ እርምጃ ወደፊት የተራመድን ይመስለኛል። ከአውሮፓ ዋንጫ ውድድር በፊት የመጨረሻ እድላችን እንደነበር ለሁላችንም ቀስ ብሎ ተገልጦልን ነበር። ስሜቱንም በትንሹም ቢሆን ለአውሮፓ ውድድሩ ይዘነው እንሄዳለን። ለሶስት ዓመታት ከዓለም አቀፍ ውድድሮች ርቆ የነበረው የቶኒ ክሮስ ወደ ብሔራዊ ቡድኑ ዳግም መመለስ ለጀርመን ቡድን ወሳኝ መሆኑን አሰልጣኙ ተናግሯል። በጀርመን ፈጣኑ ግብ በሰባት ሰከንዶች ውስጥ ሲቆጠር ኳሱን በቀጥታ ከመሀል ለግቶ ለግብ አስቆጣሪው ፍሎሪያን ቪርትስ ያደረሰው ይኸው ቶኒ ክሮስ ነው። ካይ ሃቫርትስ ሁለተኛውን ግብ በአርባ ስምንተኛው ደቂቃ ላይ ለጀርመን አስቆጥሯል። በነገራችን ላይ አድማጮች የጀርመን ብሔራዊ የእግር ኳስ ቡድን ከሰባ ዓመታት በኋላ በመለያው ላይ ከሚያደርገው የአዲዳስ ምልክት ወደ ተቀናቃኙ ናይክ መቀየሩ ጀርመን ውስጥ ብዙ መነጋገሪያ ሆኗል። በርካታ የቡድኑ ደጋፊዎች አርማው መለወጡ እንዳበሳጫቸው ገልጧል። ብሔራዊ ቡድኑ መለያው ላይ የአዲዳስ አርማ አንትቶ ወደ ናይክ የለወጠው ናይክ ድርጅት አዲዳስ ከሚከፍለው የማስታወቂያ ክፍያ በዓመት አንድ መቶ ሚሊዮን ዩሮ ግድም የበለጠ ለመክፈል በመስማማቱ ነው ተብሏል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። አስተያየትና ጥቆማችሁ ያለየን ማንተጋፍቶት ስለሽነኝ መልካም ጊዜ፣ ጤና ይስጥልኝ።